ንጉሴን ለዘገባው እናመሰግናለን አድማጮች የካቲት አስራ ሁለት ሰማዕታት መታሰቢያን አስመልክቶ ከአዲስ አበባ የተቀናበረውን ነበር የተከታተላችሁት አሁን ደግሞ ወደ ዋሽንግተን ዲሲ መለሳችሁ የካቲት 12 ቀን የኢትዮጵያ የሰማዕታት ቀን ዛሬ በኢትዮጵያና በዓለም ዙሪያ በተለያዩ ሀገሮች በሚኖሩ ኢትዮጵያውያን በመታሰብ ላይ ነው። ልክ የዛሬ 81 ዓመት የኢጣሊያ ወረራ የፋሽስት ኢጣሊያ ጦር በአዲስ አበባና አካባቢዋ ላደረሰውና ከ30 ሺህ በላይ ንጹሐን ለተገደሉበት የግፍ ጭፍጨፋ ኢጣሊያ መንግሥት ለኢትዮጵያ ሕዝብ ካሳ እንዲከፍል የሚለውን ጨምሮ በርካታ ጥያቄዎችን ያነገቡ ሰላማዊ ሰልፎች በዋሽንግተን የኢጣሊያ እና የቫቲካን ኤምባሲዎች ደጃፍ እና ሌሎች አካባቢዎች በመካሄድ ላይ ናቸው። አቶ ከባዱ በላቸው ዓለም አቀፍ ትብብር ለኢትዮጵያ መፍትሄ የተባለው ቡድን አባልና የዋሽንግተን አስተባባሪ ናቸው። በስልክ ያነጋገራቸው አሉላ ከበደ ነው። ቀጥሎ ይቀርባል። ዓለም አቀፍ ትብብር ለኢትዮጵያ መፍትሄ በሚል ስር የሚካሄደው ንቅናቄ የዛሬ ሰማንያ አንድ አመት በፊት ጣሊያን ኢትዮጵያ ውስጥ ያደረሰችው ግፍ፣ ጭፍጨፋ እና ስቃይ ትክክለኛ ፍትህ ለማምጣት የተቋቋመ ድርጅት ነው። በርካታ አመታትን አሳልፏል። ኢትዮጵያ ውስጥ ጀምሮ በተለያዩ ከተሞች እና በተለያዩ ሀገር የሚኖሩ ኢትዮጵያኖች የሚሳተፉበት ነው። የዘንድሮ ሰማንያ አንደኛው ነው። ይሄ ግብረ ኃይል በተጓዳኝ የሰማዕታትን ቀን አስታውሶ ለማክበር የሚደረግ ጥረት ነው። መልካም፣ አቶ ከባዱ ከሰላሳ ሺህ በላይ ንጹሐን ኢትዮጵያውያን የተገደሉበትን ያን ዘግናኝ ጭፍጨፋ፣ ያን ግፍ በተመለከተ የጣሊያን ኤምባሲ ደጃፍ የምታደርጉት ትዕይንት አለ፣ እንዲሁም ቫቲካን ኤምባሲ ደጃፍ። እስኪ ስለ ጥያቄዎቻችሁ ያስረዱ ነው። ጥያቄዎቹ በመጀመሪያ ለጣሊያን መንግስት የሚቀርቡ ጥያቄዎች ናቸው። አንደኛ የጣሊያን መንግስት በትክክለኛው መንገድ ለኢትዮጵያ ሕዝብ ካሳ አልከፈልም። ያ እንዲከፈል ለመጠየቅ ነው። ሁለተኛ በዛ ወቅት ከኢትዮጵያ የተሰረቁ የተለያዩ የሀገር ቅርጾች በሙሉ አልተመለሱም። መረጃዎች አሉ። የት ቦታ እንደሚገኙ ሁሉ ይታወቃል። እነሱን በሙሉ እንዲመለሱ ለመጠየቅ ነው። ሶስተኛ ኢትዮጵያ ውስጥ በተደረገው ጭፍጨፋ ዋናው ኃላፊ የነበረው ሮዶልፎ ግራዚያኒ የሚባለው የጣሊያን ጀኔራል አገሩ ሲመለስ በፋሽዝነት ከሶ እስር ቤት ያሳለፈ የጦር ወንጀለኛ የተባለ ነው በጣሊያን መንግስት ራሱ ሳይቀር። አሁን ከሰባ አመት በኋላ ያ ተረስቶ እንደ ጀግና ለመቁጠር በተወለደበት አፍ ላይ በተባለው ከተማ የተሰራለት መታሰቢያ አግባብ የለውም በሚል የተጀመረ ክስ ነበረ። እሱን የጸረ ፋሽስት ንቅናቄ የሚያደርጉት ጣሊያኖች ጋር ተባብረን ያንን ስናካሄድ ነበረ። ቅድም እንደጠቀስከው ዘንድሮ ይህንን መታሰቢያ ያሰራው የአፊሌ ከተማ ከንቲባ ዚሪ የሚባለው እና ሌሎች ሁለት ከተማዋ ምክር ቤት አባላት ከእስር ከገንዘብ ቅጣት ተወስኖባቸዋል። በዛው በአፊሌ ፍርድ ቤት የአንድ ጥሩ ደረጃ የደረስንበት ነው። ቀጥሎ ደግሞ መታሰቢያው እንዲፈርስ ወይም ደግሞ የግራዚያኒን ነገር እንዳይጠቅስ ወደ ሌላ አይነት ነገር እንዲቀየር ለማድረግ እየተደረገ ነው። እሱ ይቀጥላል። በሌላ በኩል ደግሞ ከዚህ ጋር ተያይዞ በወቅቱ ከጣሊያን ጋራ ከተባበሩት አንዷ የነበረችው ቫቲካን በብዙ ማስረጃዎች እንደሚታወቀው በወቅቱ ሙሰሎኒ ኢትዮጵያ ለመውረር ሲያስብ የደገፈች እና ከመደገፍ ማልፋ ጦሩን ባርካ የምትሄዱት ለቅዱስ ለሆነ ጦርነት ነው በሚል ለእያንዳንዱ ወታደር በኬስ የሚያዝ መጽሐፍ ቅዱስና መስቀል ሰጥተው ነው የላቁት። ያን ያህል ትብብር ያደረገች ናት። ቫቲካን ግን እንደ ሃይማኖት አገርነቷ ቁንጮነቷ ዓለም ላይ የሚደረጉ ግፎችን በሙሉ እየተከታተለች ቫቲካን የተሳተፍበትም ያልተሳተፍበትንም ይቅርታ እንደምትል ሁሉ ይሄ ደግሞ የበለጠ ቀጥታ ቫቲካን የተሳተፈችበት ስለነበረ ያንን ጥፋት እንደነበር ትክክል እንዳልነበረ አምና ለኢትዮጵያ ሕዝብ ይቅርታ ለማድረግ ነው። ስለዚህ ዛሬ ይህን ነው በሚመለከት እንግዲህ በተለያዩ ከተሞች ይደረጋል። በዓለም ዙሪያ ነው የሚደረገው። ለምሳሌ በጣሊያን ሀገር፣ ባለፈው ቅዳሜ ተደርጓል፣ በሮም እና በቤሊኖ በምትባል ከተማ ውስጥ፣ በሳውዝ አፍሪካ፣ በዚምባብዌ አፍሪካ ውስጥ፣ በለንደን እንግሊዝ እንዲሁም በስቶክሆልም የተለያዩ ፕሮግራሞች ይደረጋሉ። እዚህ በሰሜን አሜሪካ ደግሞ ቶሮንቶ፣ ቫንኮቨር እና እዚህ ዋሽንግተን ዲሲ በአሜሪካ ውስጥ በተለይም ዳላስ፣ ዴንቨር እና አትላንታ እንዲሁም ማያሚ በጸሎት እና በህዝባዊ ስብሰባዎች ይካሄዳል። የቫቲካንም የጣሊያንም ኤምባሲ እዚህ ዋሽንግተን ዲሲ ስለሆነ ያለው ዋናው እዚህ ዋሽንግተን ዲሲ ነው። ዛሬው ከሰዓት በኋላ በዚህ ሀገር አቆጣጠር ከቀኑ ሰባት ሰዓት ጀምሮ በጣሊያን ኤምባሲ ደብዳቤ እናስገባለን እንደተለመደው በየአመቱ እንደምናደርገው ተወካዮች ናስገ የሚያስገብትን ከኤምባሲ ተወካዮች ጋር ይነጋገራሉ። ደብዳቤውን ይቀበሉና መልስ ይሰጣሉ። ከዛ በመቀጠል ወደ ቫቲካን ኤምባሲ እንሄዳለን። ኤምባሲ በር ላይ ጥያቄዎቻችን ያሰማል። እነዚህ ናቸው እንግዲህ አጭሩ። መልካም አቶ ከባዱ በላቸው፣ አለም አቀፍ ትብብር ለመፍትሄ የተባለው ኢትዮጵያዊ ድርጅት በዛሬው ዕለት በዋሽንግተን ዲሲ በሚያካሄደው ሰላማዊ እንቅስቃሴ የካቲት አስራ ሁለት የሰማዕታት መታሰቢያ ዝግጅት ከዋሽንግተን ዲሲ አስተባባሪዎች አንዱ፣ ዝግጅታችሁ ሳካ እንደሚሆን ተስፋ አድርጋለሁ። ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኔም በድርጅቱ ስም እና በራሴ ስም በጣም አመሰግናለሁ።